ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን እንኳን ለሁለት ሺህ ሰባት ዓመተ ምህረት አደረሳችሁ።

እንኳን አደረሳችሁ! ክቡራትና ክቡራን አድማጮች ዘመኑ የጤና የሰላምና እስከ ዛሬ ከነበሩት ሁሉ በዚያኑ መጠን የበረከትና የብልጽግና እንዲሆን ከአሜሪካ ድምፅ ራዲዮ ጣቢያ የመልካም ምኞት መልእክታችን ይደርሳችሁ። በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 1 2007 ዓ ም መደበኛ ዝግጅታችን ጀመረ። መደበኛ፣ እንዲሁም ልዩ ግማሽ መደበኛ፣ ግማሽ ልዩ የዓመቱ የመጀመሪያ ዝግጅታችን የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጅታ። We will hunt down terrorists who threaten our country wherever they are. <laughs> <of my laughs> <you> America, <laughs> United States President strategy, <laughs> አሁን ከመሸ ባገኘነው ዜናም ዩናይትድ ስቴትስና ከአረብ ሀገሮች ዋና ዋናዎቹ አጋሮቿ እስላማዊ መንግስት በሚባለው ነውጠኛ ቡድን ላይ የተቀናጀ የጥቃት ዘመቻ ለማካሄድ ስምምነት ላይ ደርሰዋል ከዋና ዋና ዜናዎቻችን መካከል ይገኛል። አሁን የሰአቱን የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የእስልምና መንግስት ነውጠኞችን በኅብረት ለመውጋት ከአረብ ሀገሮች ድጋፍ ለማሰባሰብ ወደ ሳውዲ አረቢያ ተጉዘዋል። ሚኒስትሩ ወደዚያ የሄዱት ፕሬዚደንት ባራክ ኦባማ ጽንፈኞቹን ሶሪያም ጭምር ድረስ የገቡበት ገብተን እናሳድዳለን ሲሉ ትናንት ረቡዕ ማታ ያሰሙትን ንግግር ተከትሎ ነው። ዛሬ ሐሙስ ጀዳ የገቡት ሚስተር ኬሪ ከበርካታ ቁልፍ የሆኑ የአረብ ሀገሮችና ከቱርክ ባለስልጣናት ጋር ይነጋገራሉ። አንድ ከፍተኛ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ሚስተር ኬሪ ለጽንፈኛ ቡድኖች ጽንፈኞቹ ቡድኖች የሚያገኙት የገንዘብ ድጋፍ እንዲቆም የተሻለ ጥረት እንዲደረግ ይፈልጋሉ። ጽንፈኛውን ቡድን የሚወጋው ህብረት የአየር ጥቃቶችን ለማካሄድ የተጠናከሩ የጦር ሰፈሮችና የበረራ ቀጠናዎችም ሳያስፈልገው አይቀርም። ትናንት ረቡዕ ማታ ፕሬዚደንት ባራክ ኦባማ ባደረጉት ንግግር ሽብርተኛውን የእስልምና መንግስት ቡድን አዳክሞ ለመደምሰስ በሚደረገው ሰፊ ዘመቻ ሶሪያ ውስጥ ያሉ ኢላማዎች ላይ የአየር ጥቃት እንዲካሄድ ያለምንም ማመንታት ትእዛዝ እሰጣለሁ ማለታቸው አይዘነጋም። አሁን ከመሸ ባገኘነው ዜና ዩናይትድ ስቴትስና ከአረብ ሀገሮች ዋና ዋናዎቹ ሸሪኮቿ እስላማዊ መንግስት ነውጠኞች ላይ የተቀናጀ የጥቃት ዘመቻ ለማካሄድ ተስማምተዋል። ይህ በእንዲህ እንዳለ አውሮፓውያኑ የአሜሪካ አጋር ሀገሮች ሶሪያ ውስጥ በሚገኙ የሽብርተኛው የእስልምና መንግስት ቡድን ጠንካራ ይዞታዎች ላይ በምታደርሰው ድብደባ መሳተፍን በተመለከተ ድብልቅ፣ የተለያየ አቋም እንዳላቸው ይስተዋላል። ዋሽንግተን ኢራቅ ውስጥ በጽንፈኞች ላይ ከ150 የሚበልጡ የአየር ጥቃቶችን አድርሳ ከስትራቴጂያዊ አካባቢዎች አስወጥታቸዋለች። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ቃል አቀባይ ሲናገሩ የአየር ኃይልን መጠቀምና አስመልክቶ እንግሊዝ አይደረግም የሚል አቋም ላይ የደረሰችበት ነገር የለም ብለዋል። ይሁን እንጂ የሀገሪቱ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ በርሊን ውስጥ ባደረጉት ንግግር ሶሪያ ላይ የአየር ጥቃት እንዳይካሄድ ባለፈው ዓመት ፓርላማው ወስኗል፣ ጉዳዩን እንደገና አይመለስበትም ማለታቸው ተሰምቷል። የጀርመን የውጭ ጉዳይ ሚኒስትር ፍራንክ ዋልተር ሽታይን ማየር በበኩላቸው ጀርመን በአየር ጥቃት እንድትካፈል አልተጠየቀችም አትካፈልምም ብለዋል። ፕሬዚደንት ኦባማ የእስልምና መንግስት ነውጠኞችን ሶሪያ ድረስ ለማሳደድ መወሰናቸውን አንዳንዶች በዚያች አገር ጉዳይ አሜሪካ ያላትን አቋም ያወሳስባል ይላሉ። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሐሙስ በመስከረም አንዱ የሽብርተኛ ጥቃት አስራ ሶስተኛ ዓመት ሁለት መታሰቢያ ዝግጅቶች ላይ ተካፍለዋል። ሚስተር ኦባማ ከቀዳማዊት እመቤት ሚሼል ኦባማና ከምክትል ፕሬዚደንት ጆ ባይደን ጋር ሆነው የመጀመሪያውን አውሮፕላን የጠለፉት ሽብርተኞች ከኒውዮርኩ የዓለም የንግድ ማዕከል ከሰሜኑ ህንፃ ጋር ባጋጩበት ልክ በዚያው ሰዓት በዋይት ሀውስ መስክ ላይ የህሊና ጸሎት አካሂደዋል። ይህ በዚህ እንዳለ በኒውዮርክ የመስከረም አንድ ጥቃት መታሰቢያ በየዓመቱ እንደሚደረገው ወደ ሶስት ሺ የሚሆኑት ሰለባዎች በቤተ ሰቦቻቸው ስማቸው እየተጠራ የታሰቡበት ስነ ስርዓት ተካሂዷል። የሱዳን ማስታወቂያ ሚኒስትር አህመድ ቢላል መንግስታቸው ከተቃዋሚው የሱዳን አብዮታዊ ግንባር ጋር የሰላም ስምምነት ከተፈራረመ በኋላ አገራቸው ለሰላም ዝግጁ መሆኗን ገለጹ። ባልደረባችን ጄምስ ባቲ ያጠናቀረውን ዜና ትዝታ በላቸው ታቀርባለች። የአፍሪቃ ህብረት ሸምጋዮች የቀድሞ የደቡብ አፍሪቃ ፕሬዚደንት ታቦ ኢምቤኪና ስምምነቱ በተግባር መዋሉን የሚያረጋግጠው የህብረቱ ከፍተኛ አማካሪዎች ሊቀመንበር ባለፈው ሳምንት አዲስ አበባ ውስጥ የተፈረመው ስምምነት ለሱዳን ብሔራዊ ውይይት ከፍተኛ እምርታ ነው ብለዋል። የሱዳን አብዮታዊ ግንባር የዳርፉር የደቡብ ኮርዶፋንና የብሉ ናይል ግዛቶች የመንግስት ተቃዋሚዎች አባል የሆኑበት ድርጅት ነው። ሆኖም በቅርቡ የሱዳን መንግስት የኡማ ፓርቲ መሪ ሳዲቅ አልማህዲን ጨምሮ ሌሎች የፖለቲካ መሪዎችን ማሰሩና የአገሪቱ መገናኛ ብዙኃን ላይ ሳንሱር መቀጠሉ ስምምነቱን ተግባር ላይ ማዋል ቁርጠኝነቱን አጠያቂ አድርጓል። የአገሪቱ ማስታወቂያ ሚኒስትር አህመድ ቢላል ተቃዋሚዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን የሱዳን ሰራዊት ላይ የስም ማጥፋት ዘመቻ በማካሄድ አገሪቱ ውስጥ አለመረጋጋት ለመፍጠር ስለሞከሩ ነው ብለዋል። በፓርቲዎቻቸው አማካይነት ይቅርታ ጠይቀው ከእንዲህ አይነቱ እርምጃ እንደሚቆጠቡ ከገለጹ እንደማይታሰሩ ተናግረዋል። አሁንም እንደሚፈቱና መሰረታዊ የነጻነት መብቶችም እንደሚከበሩ ጠቅሰዋል። ከትናንት በስቲያ አውጀናል። ከአሁን ወዲያ መገናኛ ብዙሃን ላይ ሳንሱር አይኖርም። ሳንሱር እንደማይደረጉ ለጋዜጦች ተነግሯል። ከአሁን ወዲያ በሱዳን ሳንሱር የለም። ነፃ የመገናኛ ብዙሃን ነው የሚኖረን የሱዳን ውጭ ጉዳይ ሚኒስትር አህመድ ቢላል ከተቃዋሚዎች ጋር የሚደረግ ብሔራዊ የእርቅ ድርድር ከአንድ እስከ ሶስት ወራት ባሉ ጊዜያት ውስጥ እንደሚቀጥልና እንደገና ከሸምጋዮቹ ጋር የመገናኘት እቅድ እንዳለ ተናግረዋል። ደቡብ አፍሪቃ ውስጥ የፍቅር ጓደኛውን ሪቫ ስቲን ካምፕ የምትባለውን ወጣት በመግደል የተከሰሰው አትሌት ኦስካር ፒስቶሪየስን ዳኛይቱ ከተመሰረቱበት ሆን ብሎ የመግደል ከሁሉም ክሶች ነጻ ብለውታል። ነገር ግን ሆን ብሎ ሳይሆን በመግደል ወንጀል ሊበየንበት እንደሚችል ዳኛዋ ካስታወቁ በኋላ ብይን በይፋ ሳይሰጡ ሂደቱን ለነገ አርብ ቀጥረው አሰናብተዋል። አቃቤ ሕጎች ፒስቶሪየስ ግድያውን የፈጸመው ሆን ብሎ አስቦበት ተዘጋጅቶ መሆኑን በማስረጃ ሊያረጋግጡ አልቻሉም ያሉት ዳኛዋ ቶኮዚሌ ማሲፔ የሚገባው ብይን ነፍስ መግደል ሆን ተብሎ ሳይሆን የሚሆነው የሚለው ሊሆን ይችላል ብለዋል። ባለፈው የአውሮፓውያን አመት መኖሪያ ቤት ውስጥ የፋሽን ሞዴሏን ስቲንካምፕን ፒስቶሪየስ የገደላት በቆለፈችው መታጠቢያ ቤት በር ውስጥ አሸልኮ ተኩሶ ሲሆን አቃቢ ሕጎች ሆን ብለው ነው የገደላ ሲሉ ፒስቶሪየስ የለም የሌሊት አጥቂ የገባ መስሎኝ ነው ብሎ ቃሉን ሰጥቷል። ዳኛይቱ በዛሬው ችሎት ላይ ሲናገሩ ፒስቶሪየስ ከመጠን በላይ ተጣድፎ ከልክ ያለፈ ኃይል ተጠቅሟል ብዬ ነው የማምነው ነው ያሉት። ዳኛዋ በፕሪቶሪያው ፍርድ ቤት ውሳኔያቸውን ሲያነቡ ፒስቶሪየስ ስቅስቅ ብሎ ሲያለቅስ ተስተውሏል። ሆን ብሎ አልገደላትም ተብሎ የሚወሰንለት ከሆነ ከ25 ዓመት እስራት ሊያመልጥ ነው። ሳያስበው ነው የገደላት በሚለው ከተበየነ ደግሞ ቢያንስ አምስት ዓመት ይታሰራል። ቁጥራቸው አንድ ሺህ የሚጠጋ የሩሲያ ወታደሮች አሁንም ዩክሬን ውስጥ ይገኛሉ ሲሉ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ባለስልጣን ገለጡ። ኔቶ ይህንን የገለጠው የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ተገንጣዮቹን ሲያግዙ የቆዩት አብዛኞቹ የሩሲያ ወታደሮች ወደ ሀገራቸው ተመልሰዋል ሲሉ ትናንት የተናገሩትን ተከትሎ ነው። ትናንት ሚስተር ፖሮሼንኮ ባደረጉት ንግግር ግዛታቸው ውስጥ ከነበሩት የሩሲያ ወታደሮች ሰባ ከመቶ ድንበር አቋርጠው ተሻግረው ተመልሰዋል ብለው ነበር። ያም ባለፈው ሳምንት የተፈረመው ተኩስ አቁም ሊይዝ ነው የሚለውን ተስፋ አሳድገውት ነበር። ይሁን እንጂ አንድ የኔቶ ወታደራዊ ቃል አቀባይ ያለመሆኑ ምንም መረጃ የለንም ብለዋል። ከሆነም አንድ ግሩም እርምጃ ይሆናል ማለት ነው ሲሉም መኮንኑ አክለዋል። አሁንም ምስራቅ ዩክሬን ውስጥ ከፍተኛ ያለው መሳሪያና በድንበሩ ላይ በሩሲያ በኩል ቁጥራቸው ወደ ሃያ ሺህ የሚጠጋ ቁጥር ያላቸው ወታደሮች ይገኛሉ ሲሉም የኔቶ መኮንን አስረድተዋል። ለዜና የያዝነው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን እስከ ምሽቱ አራት ሰዓት ቆዩ የተከበራችሁ አድማጮች። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ1387 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ1195፣ በ1280፣ በ1205 እና በ12140 ኪሎ ሄርስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም አንድ የአዲስ ዓመት ምሽት ፕሮግራማችን ነው። ክረምቱ የሚያጠግግ የሚነጥፍ በጭቃው የሚወገድበት ፀሐይ የምትወጣበት ብርዱ የሚወግ ውሃው የሚጠራበት አበባው ከጭቃ ነጥቶ ከጉም ነጥቶ ከተለያየ ነገር ነጥቶ ሰብቶ የሚታይበት ወቅት ስለሆነ እንቁለጣጠቅ ለምድሪቱ ውበት ለምድሪቱ ጌጥ ነው ብለው ይህና ሳየት ሰጥተዋል ሊቃውንቱ። ከመጋቢ ሐዲስ እሸቱ አለማየሁ የእንቁጣጣሽ ወጎች የተቀነጨበ ነው። የሰማችሁትም የራሳቸውን ድምፅ ነው፣ በምሽቱ ዝግጅታችን ተይዘዋል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢራቅና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን እመት አለሁ ያሉበትን የአየር ድብደባቸውን ወደ ሶሪያ ማስፋትን ጨምሮ ባለ አራት ደረጃ ስልት ይፋ አድርገዋል። ፕሬዚደንቱ በቴሌቪዥን ባደረጉትና የሀገሪቱ ጣቢያዎች በቀጥታ ባስተላለፉት ንግግራቸው ኢስላሚክ ስቴት የሚባለው ቡድን ዛሬ እጅግ አሳሳቢው የዓለም ስጋት ነው ብለዋል። በሌላ በኩል ደግሞ ከፕሬዝደንቱ ንግግር ጥቂት ቀደም ብሎ በአሜሪካ እንደራሴዎች መካከል የተጫረው ንግግር በዓለም አቀፉ የሽብር ፈጠራ ዘመን የአሜሪካ ጦር ሚና ምን ሊሆን እንደሚችል የቆየውን ጭቅጭቅ አድሶታል። ሉዊስ ራሜሬስ ከዋይት ሀውስ፣ ማይክል ቦውማን ከኮንግረስ የላኳቸውን ሪፖርቶች ሰሎሞን አባተ አጣምሮ ለአብይ ርዕስ አዘጋጅቷቸዋል። የፕሬዚደንት ባራክ ኦባማ የትናንት ምሽት ንግግር እንግዲህ አዲስ የአሜሪካ የረዥም የጦር ጉዞ መጀመሪያ ምልክት ነው የሚል እምነታቸውን የተናገሩ ተንታኞች አሉ። አሜሪካ እስላማዊ መንግሥት ነኝ በሚለው ኃይል ላይ የምትከፍተው We will hunt down terrorists who threaten our country wherever they are. ሙስሊምም አይደለም መንግስትም አይደለም ብለዋል ፕሬዚደንት ኦባማ። በንጹሐን ሰዎች ላይ ግድያ የሚያካሂድ አንድም ሃይማኖት የለም። ደግሞም ከአይሲል ሰለባዎች እጅግ ስፋት ባለው ሁኔታ የሚበዙት ሙስሊሞች ናቸው ብለዋል ፕሬዚደንቱ። የጠራና ቀላል የሆነው ጉዳይ አይሲል መንገዱ ላይ የሚቆም ሁሉ የሚገድል የሽብር ቡድን ነው ብለዋል። ኢራቅ ውስጥ የተጀመረው የአየር ዘመቻ እንደሚቀጥል የተናገሩት ፕሬዚደንት ኦባማ ለኢራቅና ለኩርድ ኃይሎች የስልጠና የስለላና የትጥቅና መሳሪያ ድጋፍ የሚሰጡ ወታደሮች በተጨማሪነት እንደሚልኩ ተናግረዋል። We will send an additional 475 service members to Iraq. As I've said before, these American forces will not have a combat. ነገር ግን ኢራቃውያን ለራሳቸው ማድረግ የሚገባቸውን እኛ ልናደርግላቸው አንችልም የአካባቢያቸውን ደህንነት በመጠበቅ በኩልም አረብ አጋሮቻችንን እኛ ልንተካ አንችልም፣ ብለዋል። በዩናይትድ ስቴትስ የሚመራው ጥምረት የውጭ ተዋጊዎች ወደ እስላማዊ መንግስት እንዳይገቡ በመከላከልና በታጣቂዎቹ ምክንያት ለተፈናቀሉት ሰብአዊ እርዳታ በመስጠት ጸረ ሽብር ስራውን እንደሚያጠናክርና እንደሚያሳድግ አመልክተዋል። ፕሬዚደንቱ አክለውም ዩናይትድ ስቴትስ ጽናት ያለውንና የማይታጠፈውን ጥረቷን የእስላማዊ መንግስት ጽንፈኞችን ካሉበት ሁሉ ለማጥፋት የአየር ኃይሏን እየተጠቀመችና ምድር ላይም ላሉት የአጋሮች ችን ኃይሎች ድጋፍ እየሰጠች ትመራለች ብለዋል። ፕሬዚደንት ኦባማ አሜሪካ ወታደሮቿን በውጭ ሀገር መሬት ላይ በሚካሄድ ጦርነት ውስጥ አታስገባም፣ ይሁን እንጂ ቁልፍ ጥቅሞቿ ላይ አደጋ በሚጥል ማንም ላይ ኃይሏን ትጠቀማለች ብለዋል። ዩናይትድ ስቴትስ በሽብር ፈጠራ ላይ ለሚካሄደው ትግል መሪ መሆኗን ጠቁመዋል። ፕሬዚደንቱ አሜሪካ ላይ የሽብር ጥቃት የተፈጸመባት 13ተኛ ዓመት መታሰቢያ መሆኑን ጠቁመው በአሜሪካ ምድር ላይ ከኢስላሚክ ስቴት ያጠላ ተለይቶ የሚታይ ስጋት እንደሌለ፣ ነገር ግን በውጭ ባሉ አሜሪካውያንና የዩናይትድ ስቴትስ አጋሮች ላይ እየተካሄደ ያለ አደጋ የደቀነ መሆኑን አስታውቀዋል። ፕሬዚደንት ኦባማ በንግግራቸው ውስጥ የጊዜ ሰሌዳ ለማስቀመጣቸው አንዳንድ ተንታኞችን ዘመቻው ምናልባት ለዓመታት የሚዘልቅ ሳይሆን እንደማይቀር እንዲገምቱ ገፋፍቷቸዋል። በሌላ በኩል ደግሞ ፕሬዚደንቱ ይህንን ንግግራቸውን ለማድረግ እየተዘጋጁ በነበረበት ሰዓት የሕግ መወሰኛ ምክር ቤቱ የአብላጫዎቹ መሪ የሆኑት ዴሞክራት እንደራሴ ሀሪ ሪድ ባልደረቦቻቸው የሚስተር ኦባማ ንግግር ቀድመው ወደ መፈረጅ እንዳይገቡ ጠይቀዋል። ፕሬዚዳንቱ የሚሉትን በትዕግስት ብንሰማ አይሻልም? ለሀገሪቱ ለዜጎቻችን እንዲናገሩ እቅዳቸውን እንዲያሳዩን እድል እንስጣቸው። እንደራሴዎቹ ብዙ አሜሪካውያን በጦርነት የተሰላቹ መሆናቸውን፣ ነገር ግን የእስላማዊ መንግሥት አክራሪዎች ጉዳይ ደግሞ ያነቃቸው መሆኑን እየተከታተሉ ያሉት በብርቱ አትኩሮት ነው። ሪፐብሊካኑ ሴናተር ቴድ ክሩዝ ወንዶችና ሴቶች ልጆቻችን ወደ ራቁ ሀገሮች እንዲሞቱ መላክ ሰልችቶናል። ኢራቅ ውስጥ የተራዘመ ቆይታ እንዲኖረን ማንም አይፈልግም። ይሁን እንጂ በተመሳሳይ ጊዜ አሜሪካውያን ብሔራዊ ደህንነታቸውን ለመከላከልና የወገኖቻቸውን ሕይወት ለመጠበቅ ወደ ኋላ ይላሉ ብዬ ቅንጣት ታክል አልጠራጠርም። የሕግ መወሰኛ ምክር ቤቱ የአናሳዎቹ መሪ ሚች ማኮኔል ደግሞ ፕሬዚደንቱ የትምህርት ክፍል ውስጥ ገብተው እንደሚያስረዱ ሳይሆን የተጨበጠ የተግባር ዕቅድ እንዲያሳዩን እንፈልጋለን ብለው ነበር። በተጨማሪም ፕሬዚደንቱ ከውጊያ ቀጠናዎች ለመውጣት እጅግ ፈጣን እንደነበሩ፣ የከፋውን ስጋት ለመገንዘብ ግን በጣም ማዝገማቸውን በመጥቀስ ወቅሰዋል። ፕሬዚዳንቱ አመንቺ አይነት ጠቅላይ አዛዥ ናቸው። ብሔራዊ ደህንነታችንን የሚፈታተን ብዙ ነገር ተፈጽሟል። ነገር ግን የሚያሳስበን ሁኔታ ፕሬዚዳንቱ በሁኔታዎቹ መሰረት አልተንቀሳቀሱም። ኢራቅ ውስጥ ምናልባት የእስላማዊ መንግስትን መንሰራፋት ሊከላከል ይችል የነበረ ቀሪ ጦሪ በመተው ጉዳይ ላይ የኃይሎቹን መገኘት ሁኔታ ይመለከት የነበረው ድርድር ወቅት በአግባቡ አልሰራንም። ልክ ያልሆነ ውጤት ይዘን ወጣን። ዴሞክራቱ ሃሪ ሪድ ግን ዩናይትድ ስቴትስ በአውሮፓ አቆጣጠር በ2003ቱ የኢራቅ ወረራ እጅግ የሚያም ትምህርት ቀስማለች ሲሉ የማኮኔልን ወቀሳ አጣጥለዋል። ያ ታሪክ ሊደገም አይገባውም ብለዋል። እንዲሁ አይነት መልእክት ደግሞ ከሴኔቱ የወታደራዊ አገልግሎች ኮሚቴ ሊቀመንበር ከዴሞክራቱ እንደራሴ ካርል ሌቪን ተሰምቷል። ፕሬዚደንት ሪ ካሪ ር ሪ which is so critically important to avoid the President, the መፍትሄ ይሆናል ብለው የሚያስቡትን እርምጃ የመውሰድ ስልጣን ያላቸው ቢሆንም የሁለቱንም ፓርቲዎች ድጋፍ በጸጋ ይቀበሉታል። አንዳንድ ሴናተሮች ደግሞ አሜሪካ ወደ ማንኛውም አይነት የተራዘመ ወታደራዊ ዘመቻ ከመግባቷ በፊት የተወካዮች ምክር ቤቱን ይሁንታ ማግኘት አስፈላጊዋ ነው ሲሉ ይከራከራሉ። ይህ ክርክር ፕሬዚደንቱ የአይሲል አያያዝ ስትራቴጂ ንግግራቸውን ካደረጉ በኋላም እንደቀጠለ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አይሲስ ወይም ራሳቸውን የእስልምና መንግስት ብለው የሚጠሩት ነውጠኞች ላይ ዓለም አቀፍ ጥምረት ለመፍጠር ከሳውዲ አረቢያ መሪዎች ጋር እየተወያዩ ናቸው። የአሜሪካ ድምፅ የውጭ ጉዳይ ሚኒስቴር ዘጋቢ ስካት ስተርንስ ከጀዳ እንደዘገበው ኬሪ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ነውጠኛውን ቡድን ለማውደም ያቀረቡትን ሀሳብ እያጠናከሩ ናቸው። ትዝታ በላቸው ዘገባውን ይዛለች። የሪያዱን ውይይት የሚካፈሉ አንድ ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣን እንዳሉት ሳውዲ አረቢያ የዚህ ዓለም አቀፍ ጥምረት ቁልፍ አባል በመሆን በትልቅነቷና በኢኮኖሚ ብቃቷ እንዲሁም በሱኒ እስልምና ዘርፍ ተከታዮች ላይ ባላት ተቀባይነት ምክንያት ይህን ስብሰባ ማስተናገዷ አስፈላጊ ነው ብለዋል። ራሳቸውን እስላማዊ መንግሥት ብሎ የሚጠሩ ነውጠኞች አብዛኞቹ ተዋጊዎች ሱኒዎች መሆናቸውና አዲስ በባግዳድ የተመሰረተው መንግሥት ደግሞ በኢራን ሺያዎች የሚደገፍ በመሆኑ በኢራቅ ውስጥ በሁለቱ የእስልምና ዘርፎች መካከል ያለውን ልዩነት ማስወገድ የዓለም አቀፉ ጣምራ ቡድን ግብ ነው ተብሏል። እንደ አልጀዚራና አልአራቢያ ያሉ የአገሮቻቸው መገናኛ ብዙሃን በመጠቀም እንዲሁም በእስልምና ከፍተኛ ተቋማት አማካይነት ወጣቶች በአክራሪው ቡድን እንዳይመለመሉ እንዲያግባቡ ኬሪ የአረብ መሪዎችን ጠይቀዋል። ውጭ ጉዳይ ሚኒስትሩ በስብሰባው ላይ ባደረጉት ንግግር ፕሬዚደንት ኦባማ ያስተጋቡትን ሀሳብ በማጠናከር አይሰል ወይንም ራሱን የእስላም መንግስት ብሎ የሚጠራው ቡድን እስላም መባሉ መወገዝ አለበት፣ ምክንያቱም ማናቸውም ሃይማኖት ያለምንም ምክንያት ንጹሐንን መግደል መደገፍ የለበትምና ብለዋል። አይሰል ለእስልምና ብዬ ነው የምዋጋው ይላል። ጥላቻ ላይ የተመሠረተው ትምህርቱ ግን ከእስልምና ጋር ግንኙነት የለውም አይስል ወይም እስላማዊ መንግሥት የሰይጣን ተምሳሌት እጅግ አረመኔ አሸባሪ ድርጅት ነው ግቡን የሚያሳካው በአመፅ በግድያ በጭካኔና በማውደም ነው ሽብሩን የሚያካሄደው በሚያገኘው ከፍተኛ የገንዘብ እርዳታና በባዕዳን ተዋጊዎች ነው አካባቢዎችን ተቆጣጥሮ ለዘመናት ዘርና ሃይማኖታቸው ሳይጠየቅ የኖሩ ሕዝቦችን እየፈጀ እያሸበረ ነው። ከሳውዲ አረቢያ መሪዎች በተጨማሪ የጀዳው ስብሰባ ላይ የግብፅ፣ የቱርክ፣ የዮርዳኖስ፣ የባህሬን፣ የአረብ ኤምሬቶች፣ የኩዌት፣ የኦማን፣ የቃታር ባለስልጣኖች ተገኝተዋል። ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣን እንደተናገሩት ዓለም አቀፉ ጣምራ ቡድን እስላማዊ መንግስት የተባለው አሸባሪ ቡድን ላይ የአየር ጥቃት ለማካሄድ የሚያስችሉ የጦር ሰፈሮች መፍጠር ላይ መስማማት ይኖርበታል። የአሜሪካ ውጭ ጉዳይ ሚኒስትር ኬሪ የአረብ መሪዎች ከበርቴ ዜጎቻቸው ለነውጠኛው ቡድን ገንዘብ ከመላክ እንዲቆጠቡ እንዲያስቆሙም ጠይቀዋል። በተለይም አንዳንድ የኩዌትና የቃታር ቱጃሮች አሸባሪዎቹን እንደሚረዱ ዩናይትድ ስቴትስ ደርሳበታለች ብለዋል። ኬሪ አይሰል በዮርዳኖስ እና በቱርክ ወሰኖች በኩል ነዳጅ አሾልኮ ማውጣት እንዲያቆምም ጠይቀው እርምጃውን ለመግታት ዩናይትድ ስቴትስ ከሀገሮቹ ጋር ተባብራ እንደምትሰራ፣ ካልሆነ ግን የተቻላትን ሁሉ እርምጃ እንደምትወስድ ተናግረዋል። አሁን ስቱዲዮ ከገባን በደረሰን ዜና ዩናይትድ ስቴትስና ዋና ዋና የአረብ አጋሮቿ በእስላማዊ መንግስት አይሲስ ታጣቂዎች ላይ እየተቀናጀና የተባበረ ዘመቻ ለመክፈት ተስማምተዋል። ዛሬ ማምሻውን ሳውዲ አረቢያ ውስጥ በወጣው የጋራ መግለጫ አረቦቹ አጋሮች በእስላማዊ መንግስት ላይ በሚካሄደው አጠቃላይ አረቦቹ ሀገሮች በእስላማዊ መንግስት ላይ በሚካሄደው አጠቃላይ ዘመቻ ውስጥ የራሳቸውን ድርሻ እንደሚወጡ፣ በወታደራዊ እንቅስቃሴዎቹ ውስጥም እንደያስፈላጊነቱ እንደሚቀላቀሉ አስታውቀዋል። ስምምነቱ የተደረሰው የስድስቱ የፋርስ ባህረ ሰላጤ ሀገሮች ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ቃታር፣ ኦማን እና የተባበሩት የአረብ ኤሚሬቶች እንዲሁም ግብጽ፣ ዮርዳኖስ እና ሊባኖስ ጀዳ ከተማ ላይ ካደረጉት ስብሰባ ላይ ነው። ሀገሮቹ ከተስማሙባቸው ነጥቦች መካከል አጎራባች ሀገሮችን እያቆራረጡ የውጭ ተዋጊዎች ወደ አይሲስ እንዳይገቡ መንገድ መቁረጥ፣ ገንዘብ ለጽንፈኞቹ እንዳይደርስና ሰብአዊ ድጋፍም ለተፈናቃዮችና ለተሳዳጆች ለመስጠት መሆኑ ተነግረዋል። በሌላ ዘገባ አሜሪካውያን የመስከረም አንዱን ጥቃት 13ተኛ ዓመት በዛሬው ዕለት አስበው ሲውሉ በጎን ሌላ የሽብር ቡድን እንቅስቃሴዎች አስግቷቸዋል። በኢራቅ እና ሶሪያ የእስልምና መንግስት መሰረታለሁ በማለት ወታደራዊ ዘመቻ በማካሄድ ላይ የሚገኘው አይሲስ ወይም አይሲል በአሜሪካና በአውሮፓ ጥቃት ሊያደርስ ይችል ይሆን የሚል ስጋት ተደቅኗል። የቪኦኤዋ አይሻ ታንዜም ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርበዋል። በሰሜን ምስራቋ የዩናይትድ ስቴትስ ግዛት ኒው ሃምሽር የመስከረም አንዱን ጥቃት ተከትሎ በፍጥነት ለወገን እርዳታ የቆሙ ዜጎቻቸውን አሜሪካውያን አስበዋል። የመስከረም አንዱ ጥቃት መታሰቢያ ዘንድሮ የተለየ ድባብ የታየበትም ሆኗል። በኢራቅና ሶሪያ ወታደራዊ ድልም በመቀዳጀት ላይ የሚገኘው አይሲስ ወይም አይስል ሊደቅ ነው የሚችለው የሽብር ስጋትና ጥቃት የመፈጸም አቅሙ አሳሳቢ ሆኗል። ከ20 በላይ የሚሆኑ አውሮፓውያንና አሜሪካውያንም ጭምር የዚህን ድርጅት ግስጋሴ ለማገዝ አሸባሪ ቡድኑ ተቀላቅለዋል። ሁኔታው እነዚህ ታጣቂዎች ወደ አውሮፓና አሜሪካ ተመልሰው በመግባት የሽብር ጥቃት ሊሰነዝሩ ይችላሉ የሚለውን ስጋት በእጅጉ ያጠናከረ ሆኗል። ብሪታንያ በተለይ የደህንነት ጥበቃዋን አጠናክራለች። አሁን ባሉ ሁኔታዎች ጥቃት ይሰነዘራል የሚል መረጃ ባይኖርም አይፈጠርም ብሎ ማሰብ ግን እንደማይቻል በማመን ጥንቃቄ ላይ ናቸው። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ቴሬሰ ሜይ በውጭ ሀገር የሚዋጉ ብሪታንያና የአውሮፓ ፓስፖርት ያላቸው ሰዎችን ጉዳይ አስመልክቶ እንዲህ ብለዋል። በሶሪያና በኢራቅ የሚታዩ ሁኔታዎችን ተከትሎ የደህንነት ጥበቃችን እንዲጠናከር ተደርጓል። በዚያ አሸባሪ ድርጅቶች በምዕራባውያን ላይ ጥቃት ለማድረስ በመሰናዳት ላይ ናቸው። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት አንዳንድ የተናጠል ስጋቶች እንዳሉ እንደሚያውቅ ይገልጻል። የመስከረም አንዱ ጥቃት በሚታሰብበት ዕለት ሁከት መፍጠር ለአሸባሪዎች ፕሮፓጋንዳ ምቹ መሆኑን ተንታኞች ያስረዳሉ። ከሁለት ዓመት በፊት የመስከረም አንዱ ጥቃት ሲታሰብ በበንገዚ ሊቢያ፣ አራት አሜሪካውያን የተገደሉበት የኤምባሲ የሽብር ጥቃትም ተፈጽሟል። በዚህ ጥቃት የዩናይትድ ስቴትስ አምባሳደር ክሪስ ስቲቨንስ መገደላቸውም ይታወሳል። በፖቶማክ ተቋም የሽብር ጥናቶች መርሃ ግብር አስተባባሪ ፕሮፌሰር ዮና አሌክዛንደር በዩናይትድ ስቴትስ ላይ የዓለም አቀፍ ሽብር ስጋቶች ተጠናክረዋል ይላሉ። ለምሳሌ ያህል ከአልቃይዳ ጋር ግንኙነት ያለው የሶማሊያውን ነውጠኛ ቡድን አልሻባብ በአሜሪካ ላይ ዛቻ አስተላልፏል። በዩናይትድ ስቴትስ ላይ ጥቃት እንሰነዝራለን ሲሉ በኢራቅና አፍጋኒስታን ካለው ስጋት ጋር ሲዳመር ሁሉን ያጠናክራል። የሽብር እንቅስቃሴዎችን የሚያጠኑ ባለሙያዎች አልሸባብና አይሰስ ወይም አይሰል አሜሪካውያንና አውሮፓውያን አባላት ስላሉት ጥቃት የመፈጸም አቅማቸው ቸል ሊባል አይገባም በማለት ያሳስባሉ። ካትሪን ዚመር የአሜሪካ ኢንተርፕራይዝ ተቋም ተንታኝ ናቸው። በተለይ በአረብ ሰርጥ የአልቃኢዳ ክንፍ በቀላሉ በፍተሻ የማይገኙ ፈንጂዎችን ለመስራት መቻሉን ያስጠነቅቃሉ ስ ባ በአረብ ሰርጥ የአልቃይዳ ክንፍ ኤኪዌፒ ወደ ዩናይትድ ስቴትስ የላከው ፈንጂ በውስጥ ሱሪ ውስጥ ተደብቆ የሚገባ ነበር። በአውሮፓ በኩል በፍተሻ ሳይገኝ ወደ ዩናይትድ ስቴትስ ለመግባት ችሏል። በአሁኑ ወቅት ዩናይትድ ስቴትስ የጸጥታ ጥበቃዋን አጠናክራለች። ጥቃት እንደማይፈጸም ባለስልጣናት ማስተማመኛም በመስጠት ላይ ናቸው። ሆኖም በሶሪያ በጦርነት የተሰማሩ ዜጎቻቸውን ማንነት በማጣራት ላይ ናቸው። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ29 ደቂቃ እየሆነ ነው። ሐሙስ፣ መስከረም 1 2007 ዓ.ም በ22ና በ25 ሜትር ባንድ አጭር ሞገድ እያቀረብላችሁ ነው ዝግጅቶቻችንን። በስቱዲዮ ቴክኒሻኑ ሚሻ ዱቢንስኪ ፕሮግራሙን እየመራልን ያለው ቴሌላይም ባክ ነው። አስተናጋጆቻችሁ ሰለሞን አባተና ቆንጂት ታየነን ተከበራችሁ አድማጮች። ጥቂት የዮሃ ቆይታ መርቀነን ከናንተ ጋር ዮሃ

ዎች እንደምናችሁበገም ድር ጎንደር ላይ ጋፋት ላይ አላችሁ። የጋፋታትም ልጆች እንደምናችሁ። ባህርዳር ማርቆስ ላይ ጎጃም ላይ ያላችሁ የበላይ ልጆች እንደምናችሁ። ለባዓሉ ሰላም ደረሳችሁ። እዝ መራ ቤት የሸዋ ላይ አላችሁ፣ በአዲስ አበባ ሸገር ላይ አላችሁ የሀገራችን ልጆች ር እንደምናች የተከበራችሁ አድማጮች ሶስት ሰዓት ከሰላሳ አንድ ደቂቃ ሆነ። አዲሱ አመት ከተጀመረ ስንት ሰዓት ሆነው ማለት ነው? ቆንጅት ደምረዋ ተኩል መች ተጀመረ? ገና ነው። እስቲ ወደዚህ ዝግጅታችን ደግሞ ሁለተኛ አጋማሽ እንዝለቅ። የዝግጅታችንም ሂደት እዚሁ ወደ ልዩ ዝግጅታችን እየተቃረበ ነው ያለው። ዛሬ አሉላ በስቱዲዮአችን በዚህ በስቱዲዮ ውስጥ ልዩ የባህልና ሕብረተሰብ ዝግጅቱን ይዞ ቀርበዋል። አሉላ ምን ይኖር ይሆን በዚህ ምሽት? ሰለሞን አመሰግናለሁ። እንኳን አደረሳችሁ አንተንም፣ ቆንጂትንም እንዲሁም አድማጮቻችንን። የዛሬው ባህልና ማህበረሰብ ዝግጅታችን በዓሉን የሚመስል ነው። የበዓሉ ድምፃዊ ትካተዋል። በአዲስ ዓመት ልዩ ዝግጅታችን የእንቁጣጣሽ በዓል አከባበርን የዘመን ቆጠራና ባህልና ሃይማኖታዊ መሰረቶችን እንመለከታለን። ወዲሁም ደግሞ በርከት ያሉ ድምጾች እንደመሆናቸው የአድማጮችን ድምጾች እንሰማለን። ሰላም ይባባላሉ፣ ወዳጅ ጠይቃሉ፣ መልእክቶቻቸው ይኖራሉ። ሌሎች ዝግጅቶቻችንን ጨምሮ ሙዚቃዎች ይኖራሉ። የጀመራችሁትን የሚመስሉ እንግዲህ ሰዓቱ እንደፈቀደልን እናያለን። መልካም በጉጉት ነው እንግዲህ ወደ ዝግጅት የምንሸጋገረ የተለያዩ ነገሮች አንድ የሚያደርጉን ይበልጣሉና አዲሱን ዓመት እንደው አዲስ ልብስ ብቻ ሲሆን አዲስ ሀሳብ ይዘን ብናለብሰው። መቼም ሰው አስተሳሰብን መቀየር ልብስን እንደመቀየር ቀላል ነገር አይደለም። አስተሳሰብ ከተቀየረ ንግግር ይቀየራል። ንግግር ከተቀየረ አሰራር ይቀየራል። እነዚህ ሶስቱ ነገሮች አስተሳሰብ፣ አነጋገር፣ አሰራር ከተቀየረ ደግሞ ሀገር ይቀየራል፣ ሕዝብ ይቀየራል። ሰዎች በልተውም አይምሯቸው በእውቀት ሆዳቸው በምግብ ተሞልቶ የሚኖሩት ይሄ ሁሉ ሲደረግ ነውና እንግዲህ ከአዲስ አመት ዝግጅቱ ከአዲስ አመት ድምጾች አንዱ ነው የሰማችሁት። የምሽቱ እንግዳችን ናቸው፣ ኋላ ላይ ይተዋወቃሉ። በዓሉ የሚደምቀው በዋናነት በዘፈኖች በዜማዎች ነው እና ዜማ እናስከትልና ወደ ዝርዝሩ እንዘልቃለን። የእንቁጣጣሽ ዜማው አለፍ ፌድ እያለ ይመለሳል። ሌሎች ዝግጅቶች አሉን። ቀደም ብዬ እንዳስተዋወቅኩት የእንቁጣጣሽ መልእክቶቻችሁ በርከት ያሉ ናቸው። ዋና አዘጋጃችን ትዝታ ብላቸው ከደረሱን እጅግ በዙ ድምጾች የቻልነውን ያህል እንድናካትት በርከት አድርጋ አሰናርታለች። ቀዳሚውን ላስከትል ነው። ሀሎ ቪዎች ጤና ይስጥልን። እንደምናችሁ። የምደውለው ከሲያትል ዋሽንግተን ነው። አብዱ ይባላሉ። እንኳን አደረሳችሁ። ጋዜጠኞች፣ አሉላ አዲሱ ቆንጂ ሰለሞን፣ አባት ሰለሞን ክፍል፣ እንደውም ሌሎች እንኳን በሰላም አደረሳችሁ እያልኩኝ የምቀጥለው ቤተሰቦች ኢትዮጵያ ላሉት እናቴ ሀውሚ አምና ጓደኞቼ ሁሴን ቡሎ፣ ሀብታሙ ኃይለማርያም፣ አደም ገመቹ ቱሳ እና ስናፍቅሽ ሁሴንና ጫልቱ ሀምዳ ተስፋዬ ዱቤ እንኳን በሰላም አደረሳችሁ። አዲሱ ዘመን ለሰላም ለፍቅር ለሁሉም እንዲሆንላችሁ እመኝላችኋለሁ። እግዚአብሔር በሰላም አዲሱን አመት ያሳልፍልን እንላለን። አመሰግናለሁ። ቪዎች ተናክሉኝ ቪዎዎች እንኳን ለአዲሱ አመት አደረሳችሁ። ዶክተር ብርሃኑ ነጋ እንዲሁም ኢትዮጵያ ለምትገኘው ጀግናው ነው አንዳርጋቸው ጽጌ እንኳን ለአዲሱ አመት አደረሳችሁ። አዲሱ አመት የሰላምና የሰላም እና የነጻነት ይሆንላችሁ። ቪኦኤዎች ለእነዚህ ሁለት አጋዮች የቴዲ አፍሮን በሰባ ደረጃ የሚለው በሰንብት ጋር ብዙ ሊ እንደስ ይለኛል። መልካም አዲስ አመት። ሰላም ቪኦኤዎች እንኳን ለአዲሱ አመት ለሁለት ሺ ሰባት አመተ ምረት በሰላም አደረሳችሁ እያልኩኝ ለደባርክ ከተማና ለአካባቢዋ ነዋሪዎች በሙሉ እንኳን ለሁለት ሺ ሰባት አመተ ምረት አዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም የብልጽግና እንዲሆንላችሁ እንመኛለን። አቶ መሰረ ብርሃኔ እና መላ ቤተሰቡ ከሱፎልስ ሳውዝ ዳኮታ። አመሰግናለሁ። ጤና ስትልኝ፣ ቪዎች እንኳን አደረሳችሁ ለአዲሱ አመት። የምደውለው ከሜንፊስ ቴኒሲ ነው። ሀብታሙ ሻውል እባላለሁ። በጣም ለምወዳት ለእናቴ ለወይዘሮ ጌጤ ኃይሌ እንዲሁም ለወንድሞቼ፣ ለእናቴ ዘመዶች፣ ለአባቴ ዘመዶች እንዲሁም ለማውቃቸው ሜንፊስ ቴኒሲ፣ ናሽፊል፣ ጀርመን ሀገር በአሁን በአጠቃላይ በውጭ ሀገር ለሚገኝ ኢትዮጵያ ህዝብ በሙሉ አዲሱ አመት የሰላም፣ የፍቅር፣ የአንድነት ሀገራችን ወደ ሰላም ተለውጣ የምታድግበት ዘመን እንዲሆን ከልብ እመኛለሁ። አመሰግናለሁ። መልካም አዲስ አመት። ታንክዩ ባባይ ሲከበርል የእንቁጣጣሽ አስተያየቶቻችሁ በርካታ ያሉ ናቸው። ሰዓቱ እንደፈቀደልን ኋላ ላይ እናመጣለን። የእንቁጣጣሽ በዓል አከባበር የዘመን ቆጠራና ሃይማኖታዊና ባህል መሰረቶችን እንመለከታለን። ቀደም ብዬ በቅምሻ ወደ አሰማችሁ እንግዳችን ውይይት ነው መወስዳችሁ። መጋቤ ሐዲስ መጋቤ ሐዲስ እሸቱ አለማየው እንኳን ለአዲሱ ዓመት 2007 በሰላም አደረሰው። እንኳን አብሮ አደረሰን ይህንን ፕሮግራም ለሚያዳምጡ ሁሉ እንኳን ለአዲሱ አመት በሰላም አደረሳችሁ ላለውኝ መጋቢ ሀዲስ ወደ እንቁጣጣሽ ወጋችን ከመዝለቃችን በፊት እስኪ ስለ ስሙ ያስረዱን መጋቢ ሀዲስ እሸቱ አለማየሁ ተብለው ነው የሚጠሩት መጋቢ ሀዲስ የሚለው ደግሞ የማዕረግ ስም ወይም የማዕረግ መጠሪያ መሆኑን የተረዳሁትና እስኪ በስሙ ትርጓሜ ምንነት ብንደረደር በእውቀት ከሚገኙ ከማዕረግ ስሞች ሰውየው ያወቀውን እውቀት ለመግለጫ ከሚሰጡ ስሞች መካከል አንዱ ነው። እንግዲህ በቤተ ክርስቲያናችን አራት ጉባኤያት አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፍተ ሊቃውንት እና መጽሐፍተ መነኮሳት አሉ። እነዚህ እንግዲህ ብሉይ ኪዳን የተማረው መጋቢ ብሉይ ይባላል። ሐዲስ ኪዳን ያወቀው ሐዲስ ኪዳን ይባላል። መጽሐፍተ ሊቃውንትና መጽሐፍተ መነኮሳት የተማረ ደግሞ ሰባኪ ማለት አይደለም፣ ቁጭ ብሎ ወንበር ተክሎ ትርጓሜ ተርጉም ምስጥር መስጥሮ አብራርቶ መናገር ለሚችል የሚሰጥ ስያሜ ነው። ይህን ነገር አውቋል ተብሎ የሚሰጥ የስያሜ ነው። በጣም ጥሩ። ለአድማጮችም ግልጽ እንዲሆን ነው። ዋና መጠሪያ ስሞ እሸቱ አለማየሁ ነው። ሰላሳቱ ዓላማ ይሄኛው እንኳ ለእኛ የሚመጠን አይደለም። እንዳው እንዳይጠፋ እናንተ ላይ ተንጠልጦ ይቆይ ብሎ ጽፎብን ነው እንጂ ለእኛ ለደረጃችን መጣኝ አይደለም። ብዙ ሊቃውንት የተጠሩበት ነው። ብዙ ሙሁራን የተጠሩበት ነው። እንዳልኩ ስያሜው እንዳይጠፋ ያህል እናንተ ላይ ተለጥፎ ይቆይ ተብለን ነው። ትህትናው እንግዲህ የእርሶን ባህሪ የእርሶን ጠባይ ማሳየት ነው። በድጋሚ እንኳን ለአዲሱ ዓመት አደረሰት። ዛሬ የእንቁጣጣሽ ወግ ነው የምናወጋውና እስኪ እንቁጣጣሽ ራሱ መሰረቱን በከፊል ሃይማኖታዊ ይዘትም ያለው በተለይ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋርም የሚያያዝ ስለሆነ እንቁጣጣሽ ስንል ምን ማለታችን ነው? እንግዲህ ብዙ ምሁራን የተለያየ አስተያየት ሰጥተዋል። የተለያየ ጽሑፍ ጽፏል። እንግዲህ ታሪክ እንደምታውቀው ለተለያየ አስተያየት የተጋለጠ ነው። ብዙ ጊዜ ስለሚያሳል በተለያየ ትውልድ ውስጥ ስለሚያልፍ በተለያየ ማህበረሰብና አስተሳሰብ ውስጥ ስለሚያልፍ ለተለያየ አስተያየቶች፣ ለተለያዩ ግምቶች የተጋለጠ ነው። እንግዲህ ብዙዎቹ ምሁራን የተናገሩትን ደግመን ከመናገር ያለፈ ሌላ የምናመጣው ነገር የለምና እንግዲህ እንቁጣጣሽ በሁለት መንገድ ተርጉመውታል ሊቃውንቱ። አንደኛው የንግስተ ሳባ ሰሎሞን ዘንድ በሄደች ጊዜ ከዚህ እጅ መንሻ ይዛለት ሄዳ ነበረ እሱ ደግሞ ከዛ እንቁ ለጣጣሽ ይህ ለጉዞች ለስንቅሽ ይሁንሽ ብሎ ለጣጣሽ ለምትፈልጊው ነገር ጣጣ። እንግዲህ ታውቀዋለህ፣ በሀገራችን ለጣጣሽ፣ ለወጪሽ፣ ለአጠቃላይ ለጉዞች ለስንቅሽ ይሁንሽ ብሎ ወርቅ ስለሰጣት እንቁ ለጣጣሽ ተብሏል ብሏል ሊቃውንቱ። እንደገና ደግሞ እንቁ ጣጣሽ ደግሞ እንደገና ውበት፣ ጌጥ፣ ምንጣፍ ምድሪቱ ያጌጠችበት የተሸለመችበት አበባውን ይህን አደይ አበባውን በተለይ የሀገራችን የዘመን አቆጣጠርና የዘመን መለወጫ የምናከብርበት የአየር ጠቢያውን የአየር ንብረቱን ጭምር መሰረት ያደረገ ነው እና አራቱ ክፍላተ ዘመን የምንላቸው ሀጋይ ወይም በጋ፣ ክረምት፣ ጸደይ ና መጸው እነዚህ የሚፈራረቁባቸው ወቅቶች በየመግቢያ በየመግቢያቸው የየራሳቸው ስያሜ ያላቸው እና ይሄ ከሰኔ ሀያ ስድስት እስከ መስከረም ሀያ አምስት ድረስ ያለው ዘመነ ክረምት ነው። ወርሃ ማይ ውሀ በብዛት የሚበዛበት ወቅት ማለት ነው። ግን ይሄኛው ከመስከ ከነሐሴ መጨረሻ ላይ ቦሄ ከዋላ የለም ክረምት በጋ ዶሮ ከጮኸ የለም ሌሊት እንደሚባለው ክረምቱ የሚያጠግግ የሚነጥፍ በጭቃው የሚወገድበት ፀሐይ የምትወጣበት ብርዱ የሚወግ ውሀው የሚጠራበት አበባው ከጭቃ ነጽቶ ከጉም ነጽቶ ከተለያየ ነገር ነጽቶ ፈብቶ የሚታይበት ወቅት ስለሆነ እንቁለጣጠሽ ለምድሪቱ ውበት ለምድሪቱ ጌጥ ነው ብለው ይህን አስተያየት ሰጥተዋል ሊቃውንቱ ሌላው ደግሞ በተለይ በወደ ሰሜን አካባቢ ወልጃገረዶቹ ግጫ እየነጩ ያን እየሰሩ የሚያከብሩት በዓል ስለሆነ ነው ብለው ሊቃውንት አስተያየት ሰጥተዋል። መልካም ሁለቱንም ትርጓሚዎች አመጣጡን ጨምሮ አስረድተውናል። መጋቢ ሐዲስ፣ ይህ የዘመን መለወጫ መሰረቱ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሃይማኖትም የቀን አቆጣጠር ዘይቤዎችም ይያያዝ ወይም የሚከተል እንጂ የባህል ትሩፋትነቱ ለሁሉም ኢትዮጵያዊ ነውና የትኛውንም ሃይማኖት የሚከተል ኢትዮጵያዊ የአዲስ ዓመት የዘመን መለወጫን በራሱ መንገድ ያከብራልና እስኪ የአዲስ ዘመን መምጣት ወይም የአመት መለወጥ የሚያመጣውን የሚያሳድረውን መንፈስ እንመልከት። አዲስ ዘመን ዘመን ምን አይነት ስሜት ምን አይነት ትርፋት ይሰጣል ይላሉ በመጀመሪያ ደረጃ ዘመን ወር ደቂቃ ሰአት ሳምንት የምንላቸው ነገሮች ሁሉ በጠቅላላ ጊዜን የምንሰፍርባቸው ሌትሮች ወይም ደግሞ ሜትሮች ወይም ኪሎዎች እንደማለት ነው እንግዲህ ፈሳሹን በሌትር ጠጣሩን በኪሎ ርዝመቱ በሜትር እንደምንለካ ሁሉ ጊዜያችን በትክክል ለመጠቀም በደቂቃ በሰዓት በአመት በክፍለ ዘመን እየከፋፈል እንጠቀማለን ይሄ ደግሞ አዳም ከገነት ከተባረረ በኋላ እግዚአብሔር የሰጠውን ተስፋ ለመቁጠር አምስት ሺ አምስት መቶ ዙርን ሲፈጸም አድንሃለሁ ብሎት ነበርና ያንን ተስፋ በፀሐይ በጨረቃ በከዋክብት እየቆጠሩ ብዙዎቹ ቆይተው ነበርና ክርስቶስ ሲወደድ ደግሞ ያ ቁጥር ተጠናቆ አዲስ ቁጥር የተጀመረበት ነው። እንደ ሃይማኖት በዚህኛው ስንመለከት ደግሞ እንደ ሰውነታችን እንደ ኢትዮጵያዊነታችን ዘመኑ አዲስ ነው። ለማንኛውም እንግዲህ እኔ ብዙን ጊዜ በየሚዲያውን በየመድረኩ የምናገረው እንደ ሰውነታችንም እንደ ኢትዮጵያዊነታችንም እንደ አማኝነታችን ልናስብ ይገባል ብዬ አስባለሁ። እንደ ሰውነታችን ማንኛውም ፍልስፍና ይመለከተናል። ማንኛውም ስነ ጽሁፍ ይመለከተናል። እንደ ክርስትናችን እንደ ሃይማኖታችን ደግሞ ሙስሊሙን ቁርአንና መስጊዱ ክርስቲያኑ ወንጌልና ቤተክርስቲያን ይመለከተዋል። እንደ ሰው እንደ ኢትዮጵያዊነታችን ደግሞ ሰማኒያ ሚሊየን ህዝብ የሰፈረባት የተለያየ ቋንቋ የተለያየ ባህል የተለያየ አስተሳሰብ የተለያየ መልክ የተለያየ ከለር የተለያየ የኑሮ የምጣኔ ሀብት የመርድ ልዩነት ያለው ግን በአንዲት ሀገር ታሪክና እግዚአብሔር በአንድ ቦታ ካወቀበት እንዲኖር ካላወቀበትም እንዲኖርበት የፈረዱበት የፈረዱለትም የፈረዱበት ህዝብ ይህ ህዝብ ይህ አዲስ ዓመት ሲመጣ አዲስ እቅድ ያወጣል፣ አዲስ ሀሳብ ይመጣል። እስከ ዛሬ የሄድንበት መንገድ ልክ ነው ወይ መገምገም ያስፈልጋል። ትርፍና ኪሳራውን ወጭና ቀዱን አስቦ እስከ ዛሬ ከሄድንበት የመጡ መጥፎ መጥፎውን አርመን የማይጠቅመን አስወግደን አዲሱን ዓመት ደግሞ በአዲስ ተስፋ በአዲስ ራዕይ እንደሚባለው ልንቀበሉ ይገባል። አቆጣጠሩ የጋራችን ነው። ቅድም እንዳልከው አንድ ነገር በግድ የሆነ አንድ ቦታ መገኘት አለበት። መቼም አሁን ክርስቶስ እስራኤል ነው የተገኘው፣ በግድ አንድ ቦታ መገኘት ስላለበት፣ አሁን የዘመን አቆጣጠሩም የአጋጣሚ ጉዳይ ቤተ ክርስቲያኒቱ እንድታቆየው ተደረገ። እንግዲህ በዚህ በኩል ባለውለታ ነው። በሌላ በኩል ደግሞ የመላው ሕዝብ ሀብትና ንብረት ለምሳሌ በጎርጎሬ ሰው የዘመን አቆጣጠር የሚጠቀሙ ህዝቦች ታውቃለ። ከጎረቤቶቻችን ከነ ኬንያ ጀምሮ ሌሎችም ሀገሮች የካቶሊክ እምነት ተከታዮች አሉ። አብዛኞቹ፣ ግማሾቹ ፕሮቴስታንቶች ናቸው፣ ግማሾቹ የሌላ ሃይማኖት ተከታዮች ናቸው። ግን ይህንን የምዕራቡን ቁጥር ተቀብለው ይኖራሉ። እኛም ሀገር የተለያየ እምነት፣ የተለያየ አስተሳሰብ፣ የተለያየ አመለካከት ቢኖረንም በዚህ አቆጣጠር የምንጠቀምን እና እንዲያው ከሚለያዩ ነገሮች አንድ የሚያደርጉን ይበልጣሉና አዲሱን ዓመት እንዲያው አዲስ ልብስ ብቻ ሳይሆን አዲስ ሀሳቢ ዘንብ ብናለብሰው መቼም ሰው አስተሳሰብን መቀየር ልብስን እንደ መቀየር ቀላል ነገር አይደለም። አስተሳሰብ ከተቀየረ ንግግር ይቀየራል። ንግግር ከተቀየረ አሰራር ይቀየራል። እነዚህ ሶስቱ ነገሮች አስተሳሰብ፣ አነጋገር፣ አሰራር ከተቀየረ ደግሞ ሀገር ይቀየራል፣ ህዝብ ይቀየራል። ሰዎች በልተውም አይምሯቸው በእውቀት ሆዳቸው በምግብ ተሞልቶ የሚኖሩት ይሄ ሁሉ ሲደረግ ነው እና እንደው አዲሱን ዓመት በተስፋ እንድናከብረው ለማለት ነው። ግሩም ለአንድ የሚያደርጉን የሚያግባቡን፣ የቅደሙ አዲስ ሀሳብ የምንቀበልበት አዲስ ልብስ ብቻ መለወጥ ሳይሆን ብለዋል። አዲስ ዓመት ደግሞ የተስፋ የብሩህ ጊዜን የማሰቢያ ወቅትም ነውና የተስፋውን ያህል ደግሞ አዲስ ነገር ወጥ ነው የሚነሱበት ስለሆነ በዚያ መንፈስ እንደምንቀበለው ተስፋ አድርጋለሁ። ከባህሉ ወጎች አንድ ሁለት ጥያቄዎች ላስከትል መጋቢህ አዲስ አዲስ ዘመን ሲመጣ በቀደመው ልማድ ወንዝ ወርዶ ሰውነትን የመታጠብ የመጠመቅ እንደውም ወዳጆቼ እንዳስረዱኝ የሩፋኤል ቀንን ተከትሎ የሚደረገው ልማድም ነበረ። እስኪ ያጫውቱ። እንደው አሁን በተግባር ያለ መሆኑን እርግጠኛ አይደለሁም። አዎ፣ እንዳልከው እቺ አምስቷ ቀን አግሜን ወይም ተረፈ ሁልቁ ተረፈ ዘመን እንላታለን። ፈረንጆቹ በየወሩ በየወሩ ያሸካክተው አሳፍረዋታል። እንደ መጥፎ ባለ ታክሲ በትርፍ ቦታ እንደሚያሳፍር ከሆኑ ቆጥሮኔን ያለ ቦታው አንዷን መሰኔ ላይ አንዷን ግንቦት ላይ አንዷን ላይ እንደውም የፌብሩዋሪ ሀያ ስምንት ነው ታውቀዋለን። አጠር ትላለች። ው ው የእኛ አባቶች ግን ሶስት መቶ ስልሳውን ለሰላሳ ለአስራ ሁለት ቀን ካካፈሉ አስራ ሁለት ወር ካካፈሉ በኋላ ይቺ አምስት ቀን ስለተረፈች፣ እንደውም የአስራ ሶስት ወር ጸጋ። በነገራችን ላይ እኔ ልዩነት ውበት ነው ብሎ ከሚያምኑ ሰዎች መካከል ነኝ። በግድ በነገሮች ሁሉ የመጨፍለቅና የመመሳሰል ግዴታ የለብንም። ግን ከመራቧን ወጣ ብለን አሁን አምስተኛዋ ቀን ለብቻ በማክበላችን ራሱ እኔ በጣም ትልቅ ኩራት ነው የሚሰማ በግል እንደ የአስራ ሶስት ወር ጸጋም ተብሏል። ካወቅክበት ኮ በረከት ነው እና በይቺ አምስቷ ቀን እንደ ቁጥሯ አምስት ይሁን እንጂ ሊቃውንት እንደሚነግሩ አንድ ወር የሚያስገኘውን በረከት ታስገኛለች። ነው አንድ ሰው በዚህ በአምስቱ ቀን በጎ ስራ ቢሰራ አንድ ወር በሰላሳ ቀን የሠራውን ስራ ያህል ዋጋ፣ በረከት ያገኝበታል ብሎ ያስተምራው ሊቃውንቱ እና ይህ አምስቱ ቀን ከብሉይ ኪዳን ኢዮብ ከዛ ሁሉ ደዌ ከዛ ሁሉ ቁስል ከዛ ሁሉ መከራ ተጠምቆ ሄዳ ነው። በዚች በአምስቱ ቀን ሲጠመቅ ቆይቶ መስከረም አንድ ቀን ነው ፈውስ ያገኘው። ንዕማን የተባለው በመጽሐፈ ነገስት ካለ መራት አምስት ላይ የነበረው በለምጽ የነደደው የሶሪያ መንግስት ቢትወደድና የጦር አዝማች እስራኤል ወርዶ ነቢዩ ኤልሳይድና በዮርዳኖስ ወንዝ ታጠብ ባለው ጊዜ በዮርዳኖስ ወንዝ ሲታጠብ ለምጹ ረግፎወለት ልክ እንደ አዲስ ሕፃን ገላ ሆኖ ተፈወሰ የሚለውም በዚሁ ወቅት እንደሆነ ሊቃውንት ይናገራሉ። ስለዚህ አሁን በውስጥ ምስጢር ምንድነው? አንደኛ ይሄ በዚህ በአምስቱ ቀን በመጠመቅ አስተሳሰብን ብቻ ሳይሆን ገላንም ቆሻሽ ከአዲሱ ዓመት ጋር የማሰናበት ተምሳሌትም ጭምር አድርገው ሊቃውንቱ የወሰዱት። እንደምታውቀው በጥምት ጊዜ እንዲህ እንደ እናንተ ሀገር በእናንተ ሀገር እንኳ ጠዋትን ማታም ሻወር ይወሰዳል። በሀገር ቤት ደግሞ እንደምታውቀው ነው እንግዲህ በወርም ገበሬ በሶስት ለጥምቀት የሚታጠም ሊኖር ይችላል እና የጽዳት የጽዳት ዘመቻም የሚደረግበት ጊዜ ነው እና አንደኛ በረከት ይገኝበት የጥቅምት የጳጉሜ ኖሮ ፋይል ደግሞ በሶስት ርህወተ ሰማይ ይባላል በአመት ሰባት ጊዜ ሰማይ ይከፈታል ሶስት መቶ ስልሳ አምስቱ ቀን ውስጥ ሀምሳ ሁለት ሀምሳ ሁለት ይካፈልና ሰባት ቀኖች አሉ እነዛ ሰባት የሚውልባቸው ሰባት ቀኖች ሀምሳ ሁለት ሀምሳ ሁለት ይካፈላል ሶስት መቶ ስልሳ አምስቱ ውስጥ ታካፍለው ሰባት ጊዜ ሀምሳ ሁለት ማለት በሌላ በኩል ከሀምሳ ሁለቱ መካከል አንዱ የሚውለው ጳጉሜን ሶስት የሩፋ ያለት ነው የዚህ ቀን ደግሞ ርህወተ ሰማይ ይሆናል ሰማይ ይከፈል እንዲያውም አባቶቻችን በዚህ ቀን ዝናም ካልጣለ እባብ ይቀፈቀፋል፣ እባብ ይበዛል ይላሉ። ይሄ ደግሞ በተግባር በገጠር ገበሬዎች ያውቁታል። በእምነቱን በተግባር ሞክረው ያረጋገጡት ገበሬዎቹ ያውቁታል። በገጠር ያደግንበት አካባቢ ይታወቃል። ስለዚህ የሩፋኤል ቀን የሚወርደው ጸበል፣ የሚወርደው ዝናብ በረከት ነው። በረከት ይሰጣል፣ ከደዌ ይፈውሳል ብለን ስለምናምን የዛን ቀን እንጠመቃለን ማለት ነው ባጭሩ። በጣም ግሩም መጋቤ ሐዲስ እሸቱ አለማየሁ በዚህ በዩናይት ስቴትስ የተለያዩ ግዛቶች እየተዘዋወሩ የመንፈሳዊ ትምህርት ፕሮግራሞችን መስራት ላይ ባሉበት ነው ያገኘሁት። ከሀገር ውጭም ቢሆኑ በዓሉን በሀሳቦም በመንፈሶም እንደሚከተሉ እንደሚያከብሩ አምናለሁ። በድጋሚ መልካም አዲስ ዓመት ይሁን። ሎ እግዚር ይስጥልኝ። በጣም አመሰግናለሁኝ። አሉላ ፕሮግራማቸውን ዘወትር ሀገር ቤት ሆነን እናዳምጥ ነበረ እዚህ ደግሞ ሀገራቸው መተን በማክበር ደስ ብሎኛል። አንተም ደውለህ ይህን ነገር ስለጠየቀኝና ሀሳቤ እንዳካፈል ስላደረከኝ ደስ ብሎኛል። አሁን ያው ከአገልግሎት ወጥ ቢሮ ውስጥ ነው ያናገርኩት፣ ግን ወደፊት ሰፋ ባለ ጊዜ በተረጋጋ ሁኔታ እውቀት ሊያስጨብቁ በሚችሉ ነገሮች ላይ እንደምንወያይ ተስፋ አድርጋለሁኝ። እናንተን እንኳን አደረሳችሁ ጊዜ ርስትልኝ ቀጠሮ ይዘናል። ቀደም ብዬም የጠቅም ኮት ቅኔን ጨምሮ ሌሎች የምንወያይባቸው ወጎች አሉ። በድጋሚ አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። ክብራትና ቁራን አድማጮች የእንቁጣጣሽ ልዩ ዝግጅታችን ይቀጥላል። በርከት ያሉ ድምጾች ከተካተቱበት ዝግጅታችን ሰዓታችን እንደፈቀደ ብዙ እናሰማለን። ታዲያ ከእንቁጣጣሽ አከባበር ጋር በእጅጉ ከተያያዙ ድምጾች አንዱን ለቅምሻ ማስከተል መረጥ እኔ በሃምሳ አምስት ዓመተ ምህረት ከሴት ዘፋኝ አንደኛዋ ወጥቼ ጦር ሰራ የተሸለመኝ ጥሩ ነው አለማየሁ እሸቴና እኔ ተወንዶች እሱ ከሴት እኔ አለማየሁ እሸቴ ልብም ከሀዲና አይነን ወረተኛ እንግዲህ በቃ ሽኛል አልመጣም ዳግመኛ በሚለው ዜማው እኔ እኔ ፍቅርዬ ለእኔ ብቻ አደለም አንትዬ የፍቅር ህመም ህይወቴ እጣ ፈንታ ሆኖ ለንገር ይደርሳል ባንተም በሚለውፈኔ አንደበጣም ደስ ነው የሚለው ዘርዬ፣ አሁን ይህንን ዜማ በፍጹም ማግኘት ቀርቶ ማሰብ አይቻልም። ተጨማሪ ትንሽ ከዚሁ ድምፅ እናገኝ ዘርዬ። ትንሽ ይህን ሀሳብ ትንሽ ትልቅ ሀይል ህይወቴ ፍቅር ሁሉ አንተዬ ብስጭት ያደርጋል ህይወቴ እንዲህ አይነት ጉዲ ሰማ ሆይ ያዘህ ይመስላል። አንተዬ ፍቅር ከመንገዲ ተራራራ እንዴት አረሳሽም ግጥሙን በተለይ ደግሞ ሪልክር ክር የተባልኩት ባለመርሳት ወጉ ይቀጥላል። የአንጋፋዋን ድምፃ ድምፃዊት ዘሪቱ ጌታሁንን ማስታወሻ ትውስታዎችና እንጉርጉሮ ነበር የሰማ ነው። ጊዜ ከፈቀደልን ወደኋላ ላይ ሌሎችንም አርቲስቶች ያክለን እናመጣለን። አሁን ግን የታሪክ ማስታወሻ ከሚፈተሽበት አርባ ዓመታት በታሪክ ወደኋላ ከሚወስደን የንጉሴ ዝግጅት ጋር ቆይታ እናደርጋለን። እንኳን ለሁለት ሺ ሰባት ዓመተ ምህረት አዲስ ዓመት አደረሳችሁ። ደርግ የዛሬ አርባ ዓመት መስከረም አንድ ቀን ሺ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት የዛሬን ቀን ሕዝባዊ ካባ ለብሶ ስልጣን ላይ ሲመጣ በኢትዮጵያ ቴሌቪዥን ለኢትዮጵያ ሕዝብ እንደ ገጸ በረከት አድርጎ ያቀረበው ስጦታ የአስራ ዘጠኝ መቶ ስልሳ አምስቱንና ስልሳ ስድስቱን አስከፊ ረሀብ ነበር። እኔም ዛሬ በተለይ ወደ ዛሬ አርባ አመት ትዝታ እንድመልሳችሁ ታሪክ አስገድዶኛል። የአስራ ዘጠኝ መቶ ስልሳ ስድስቱ አብዮት የዛሬ አርባ አመት ሲፈነዳ የዛሬው ሀምሳ አመት ሰው ያን የለውጥ እንቅስቃሴ በውል ያስታውሰዋል ማለት ትንሽ ይከብዳል። ይህንኑ በመገንዘብ የለውጡን ሂደት የሚያስገነዝብ ዝግጅት ቪኦኤ በተለይ በየአስራ አምስት ቀኑ እየተዘጋጀ በሚቀርበው የሬዲዮ መጽሔት ዝግጅቱ ካለፈው ጥር ወር ጀምሮ ለማስታወስ ሞክረዋል። በዚሁ የመጨረሻው መጀመሪያ በሚሆነው ዝግጅቱ ደግሞ በቀዳማዊ ኃይለ ስላሴ ዘመነ መንግስት ከስልጣን መወገድ ዋዜማ በኢትዮጵያና በመላው ዓለም ታይቶ የነበረውን አስከፊ የረሀብ ሁኔታ ባጭሩ እንቃኛለን። እንግሊዛዊውን የፊልም ዳይሬክተር ጆናታን ዲምቢልቢን የወቅቱ ሥራዎቹን እያነሳን እንነጋገራለን። እንግዶቼ አንጋፋዎቹና ታዋቂዎቹ ባለሙያዎች ጋዜጠኛው መሐመድ እድሪስ እና ፊልም አንሺው ኤልያስ ብሩ ናቸው። ኤልያስ እንዲህ ይላል። በቅድሚያ የነበረው የወሎ የስልሳ ስድስቱ እና የስልሳ የእሳቸው ተማንኛ ልደት እየተቀረበ ሲመጣ በሙሉ መዘጋት ነበረበት። ብዙ የውጭ እንግዳ ይመጣል ተብሎ ከአዲስ አበባ ከተማ ትንሽ ጥቁር ያለ ልብስ ወይንም ደግሞ ያደፈ ልብስ የለበሰ እንዳይታይ በየ ኬላው ነበር የተዘጋው። እንግዲህ ያ ሁኔታ ነው እንግዲህ መጨረሻ ላይ ወደ ጃንሆይ ስልጣን ግቢ ውስጥ ዘሎ የገባውና ያ ሁሉ የወታደር እንትን በአጋጣሚ እድሉን አግኝቶ ስልጣን ላይ የመጣበትም ትልቁ ሞቡ ከዩኒቨርሲቲ ጀምሮ፣ ከመምህራን ጀምሮ፣ ከገበሬው ጀምሮ፣ ከተማ ውስጥም ካለው ውጥረት፣ ከሌላውም ከሌላውም አንድ ላይ ሆኖ ተደባልቆ ያ ነው የዛን ጊዜ ለነበረው ለሰራቤቱ ወደ ስልጣን ለመምጣት ምክንያት ከሆኑት ዋናዎቹ እነዚህ ነበሩ እንጂ ጠመንጃ አለኝ ብሎ ጠመንጃውን ይዞ ስተቱ ብሎ አልመጣም። አየ ምንድ ነው የሚሉት ፈረንጆቹ ፈርታል። ግራውንዱ ነው የሰራው ቀደም ብሎ ያለው ሙቭመንት ነው ያ ሙቭመንት ሰውን አብሶሎታል። በስሏል። ሁሉም የበሰለ ነው። በዚህ መካከል ላይ ነገሮች ሁሉ ሌላ ደረጃ ላይ ደርሰዋል። እሳቸውም ከሀገር ውጭ ስለነበርውጭ እንግዲህ፣ ከዛ በኋላ እለት በእለት ዛሬ ማታ የምንሰማው ዜና ሌላ ነው፣ ጠዋት የምንሰማው ሌላ ነው። እንዲ እንዲህ እያለ ያው እንደምታውቀው አብዮቱ ተቀጣጣው። መጨረሻው ታዲያ መስከረም ሁለት እሳቸው ሲወርዱ፣ ስሙ በከፍተኛ ደረጃ ዛሬም ጭምር በታሪክ የሚነሳው ድምቢልቢ ነው። የአንተ ስራ ውስጥ እዛ ውስጥ የለም ማለት ነው። የአንተ ስራ እዛ ውስጥ ኤልያስ፣ እንዴት ነው? ምን ታስታውሳለህ በዚህ እንግሊዛዊ ድምቢልቢ? ጆናታን ድምቢልቢ ጆናታን ድምቢልቢም የተወሰነ ነገር የሰራው አለ። ሰርቷል። እንዴ ያልሰሩ እኮ የለም። ታፈሰም ታፈሰም ስኛ ጋር አንስተዋል። አንስተዋል፣ አላነስተም አይደለም። ብዙ ጓደኞች አንስተዋል ብዙ የስራ ባልደረቦቻችን አንስተዋል። እንደ በአጋጣሚ ነገሩ እኔ ላይ መጣና እኔም ደግሞ ትንሽ ሆት በነበረ ወይንም ደግሞ ትልቁ ኃይለኛ ረሀብ በነበረበት ጊዜ ሄጄ ስለመጣሁ ነገሮቹ እኔ ላይ ተዘፈዘፉ እንጂ ይሄዱ አሉ ይሰሩ አሉ። ጆናታን ዲምብልቢ ተብሎ ከቴሌቪዥን አርካይቭ እየወጣ ነው የተሰጠው። ባይኔ የማየው ነው ያሳየውን ፊልም የተወሰኑ ፉቴጆች፣ የተወሰኑ ፊልሞች እሱ ደሴ አካባቢ ሄደው እንደዚሁ ለእርዳታ የተሰበሰቡ ሰዎች በካሜራ ወክ እያደረገ ግራና ቀኝ የተሰለፉ ሰዎች፣ ቁጭ ብሎ እርዳታ የሚጠብቁትን ሰዎች ያነሳ አለ። አንድ ሌላ ቦታ ላይ ደግሞ ባቲ አካባቢ ላይ ትንሽ ያነሳቸው ስዕሎች አሉ። ሌላው ከቴሌቪዥን አርካይቭ ነው በሙሉ ወጥተው፣ እኔም ላንሳው ሌሎችም ጓደኞች ያንሱት ከዛ የወጣው ፊልም ነው በሙሉ። በሌላ በኩል ነገር የምፈልገው ምንድን ነው? ይሄ የነጮች በሰው ልጆች አእምሮ ላይ የሚተክሉት መጥፎ መጥፎ ሳይኮሎጂካል ኢምፓክት ያሏት ነገሮች አሏት። እኛ በሌላው አፍሪካ ሀገር ለነጮች እንሰግዳለን የሚል ሲወረሰ ሰማል አጋጥሞኛልማ፣ አይቻለሁ። የእኛም እንደዛ አይነት ነገር ነው በዚህ ነገር ላይ ያለው። እኔም አክሴሶ ቢኖረ በነ ቢቢሲም ሆነ በሌላው ላይ አክሴሶ ቢኖረ ኖሮ ከዛ የበለጠ ነገር በመስራት በቻልኩ ነበር። እውነቴን ነው የምልህ፣ የእኛም ልጆች እዚህም ያሉት ከዛም የበለጠ ነገር መስራት በቻሉ ነበር። ምክንያቱም ቁስሉ ያንተ ነውና አንተ የበለጠ ነገሩን ቁስሉን መቀስቀስና መናገር ትችላለን። ለእኛ አንድ አሮጌ ላንድሮቨር ላይ እዚህ ተያይዘን እንሄድ እንደሆነ ለሱ የሚሰጠው መኪና የተለየ ነው። ከዚህ የሚከራይም ከሆነ ሁሉ ሹር ጉዱ ለሱ ነው። ይመጣል የተባለ እንደሆነ ከኤርፖርት ነው የሚቀበሉት። ይሄ ሁሉ በአንድ በኩል በእነሱ በኩል ያለውን ጥፋት እንዲሸፈን ይፈልጋሉ። ገብተዋል። ኤልያስ የድንቢል ቢን ስራ እንደዚህ አይቶታል። አመሰግናለሁ ኤልያስ ብሩን። ጋዜጠኛ መሀመድ ኢድሪስስ በዚህ ጉዳይ ላይ ምን ይል ይሆን? ዮናታን ድንቢል ቢ የእንግሊዝ ጋዜጠኛ ዶክሜንታሪ ፊልም ሠራተኛ በጣም የተዋጣለት ምናልባት የተደበቀ ረሀብ በሚል ርዕስ የሠራው ፊልም በሀገር ውስጥም በዓለምም የዘውድ አገዛዝን እንዲጠላና በክፉ ዓይን እንዲታይ ያደረገ ከባድ ነው። ከዛ ፊልም ውስጥ ሶስቱን እንኳን ብገልጽ አንደኛው በረሀብ የተጎዱ አንድ መኪና በሚያሳልፍ መንገድ ያህል ግራና ቀኝ የተቀመጡ ያንን ካሜራው እስከ መጨረሻ ድረስ ይሄድ ይሄድ ይሄድ ይሄድና ያ አስከፊ የረሃብ ገጽታ የሰፈነበት ህዝብ ላይ ሳይጨርሰው ያንን ጎዳና ወደ ሌላ ሲኮን ሁለ ክብራትና ክብራን አድማጮች ዕለቱን የተንተራ ሰውን የንጉሥ የታሪክ ፍተሻ የተመለከተ ቅንብር ነበር የሰማ ነው። እሱን ቀሪ ክፍልና ሌሎችን ቁጣታች ዝግጅቶቻችንን በነገው ምሽትና እሁድ በራዲዮ መጽሔት ይዘን እንመለሳለን። ለአሁኑ ግን እንግዶች የምብሎ አመሰግናለሁ። መልካም አዲስ ዓመት ዘርስትል ደግነቱ የበዓል ሰሞን በተለይ የዚህ የዘመን መለወጫ ሰሞን በጣም ብዙ ጊዜ ያለበት ጊዜ ነው። መስከረም እስኪያልቅ ድረስ እንደዚህ እየተመላለስን የአመቱን የአዲስ ዓመት መንፈስ ስላለ በርካታ ዝግጅቶች እንደዚሁ እናቀርብላችኋለን። ዛሬ ያልሰማችኋቸውን አዳዲስም የነበሩትንም። ክቡራትና ክቡራን አድማጮች አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም አዲስ ዓመት እንኳን አደረሳችሁ። በድጋሚ ስናስተናግዳችሁ የቆየ ነው። እኔ ሰሎሞን አባተና ቆንጅታዬንን ፕሮግራማችንን እንመራለን ቴሊላይምባክ የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው ሁላችሁንም እንኳን አደረሳችሁ ዘመኑ አዲሱ ዘመን የደስታ የሰላም የጤና የፍቅር ይሁንልን የጥሩ ነገር ሁሉ የጥሩ ነገር ሁሉ ዝናብ እና የበረከት ይሁን እናመሰግናለን መልካም ቆይታ የትግርኛ ዝግጅት ይቀጥላል ደህና እደሩ Oh, uh -huh.